Voice of America. ለጥያቄዎ መልስ የኢትዮጵያ የመንግሥት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ዶክተር ነገሪ ሌንጮ ናቸው። በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ያሉት። አዘጋጅና አቅራቢዋ ትዝታ በላቸው ነች። ጤና ክትልኝ ብዮች እንደምናላችሁ ጥያቄ ለዶክተር ነገሬ ልንጮ እና ለትዝታ ይህን ጥያቄ አንቺ የምትመልሺልኝ ደስ ይለኛል። ለትዝታ የሚሆንን ጥያቄ ምንድን ነው? አብርሃ ደስታና በፍቃዱ ኃይሉ በአንቺ ፕሮግራም ላይ ቀርበው ኢንተርቪው ከተደረጉ በኋላ በፍቃዱ እስር ቤት ገብቷል። የታሰረበት ምክንያት ቪኦኤ ላይ በመቅረቡ ነው። እና ይህንን ጉዳይ ለምን እንደሆነ ቪኦኤ መጠየቅ የለበትም? ሁለተኛው ጥያቄ ይሄንን ጥያቄ ለዶክተር ነገሪ ሌንጮ ነው። አብርሃም ለምን አልታሰረም? አይደለም ማናቸው መታሰር የለባቸውም። በፍቃዱ ኃይሉ ሲታሰር አብርሃም ደስታ አልታሰረም። ለምን ታሰረ? ሁለቱ መታሰር የለባቸውም። ህዝቡ በአሁኑ ሰዓት የአንድ ዘር የአምባገነንነት ነው እየተባለ እንደዚህ አይነቱ መንገድ ምን ማለት ነው? ሌላ ሁለተኛው ጥያቄ ለአቶ ነገሪ ለንጮ ቪኦኤ የአማርኛ ፕሮግራም ዘጋቢዎች አሉት። አንድ ከአዲስ አበባና ከትግራይ ለምን ከሌሎቹ ግዛቶች ውስጥ ለምን አልተፈቀደለት እንደ ተከለከላቸው ከዚህ በፊት ሰምቻለሁ። ለምንድን ነው የአንድ ጎሳ መንገቱን አያመለክትም ብለው ያምናሉ። ይህንን ነው። አመሰግናለሁ። ዶክተር ነገሪ፣ በፈቃዱ ሀይሉን ጉዳይ በተመለከተ ዝም ብሎ የስሚ ስሚ አይደለም። በፈቃዱ ሀይሉ ለጠበቃው ለአቶ አመሀ መኮንን ኮማንድ ፖስቱ ሲይዘኝ የነገረኝ ቪኦኤ ላይ ቃለ ምልልስ ሰጠህ ብሎ ነው ብሏል። ግን እስቲ እርስዎ ይሄንን ይመልሱልን። ሌላው እኛና እርስዎ ልንነጋገረው የሚገባ ጉዳይ ነው፣ ኢትዮጵያ ውስጥ ለምን ቮይስ ኦፍ አሜሪካ በርካታ ዘጋቢዎች አይኖሩትም የሚለውና ቢመልሱልኝ። ጋዜጠኞችን በተመለከተ እንግዲህ የሀሳብ ነጻነት የፕሬስ ፍሪደም የምንለው የማምንበት ዛሬ በዛ ምክንያት ስታሰሩ እንዴት ነው የምሰማው ለምን ነው ቅድምም ገልጬ ያለው አንድ ጋዜጠኛ ሃላፊነቱንና ግዴታውን አውቆ ምሰራ ከሆነ በዛ ምክንያት መታሰር የለበትም ታስሮም ከሆነ ደግሞ በህግ ሂደት ታይቶ ነጻ የሚወጣበት ሁኔታ ይኖራል ከዛ ውጪ ግን ጋዜጠኛ ሳይሆኑ ጋዜጠኛ እንደሆኑ አድርጎ የጋዜጠኛን ካባ ለብሶ ሌላ ነገር የሚሰሩ ካሉ ደግሞ ስራቸው የሚያወጣቸው ይሆናል። እንደዛው ግን ሰው ጥሩ ይመስለኛል። ኢትዮጵያ ውስጥ ግን ጋዜጠኝነት ሙያው በትክክል ማዕከል ሆኖ የህዝብ ፍላጎት እንዲያገለግል እኔ የሚወክለው ጽፈት ቤትም የምንሰራበት ይሆናል። በአጠቃላይ ሚዲያና የመረጃ ማዕከላቱ ይሄንን ለማሻሻል ጥረት ይደረጋል፣ ወደፊት ማለት ነው። ቪኦኤ ኮረስፖንደንቶች በተመለከተ ከስልሳ በላይ የሚሆኑ የውጭ ተቋማት በኢትዮጵያ ውስጥ ኮረስፖንደንቶች አላቸው። እነዚህ ተቋማት ከወደ መቶ ሰላሳ ሰባት የሚሆኑ ጋዜጠኞች በኢትዮጵያ ውስጥ በኮረስፖንደንትነት የሚሰሩ አሉ። ወደ ቪኦኤ በሚመጣበት ጊዜ አንድ የእንግሊዝኛ፣ ሁለት የአማርኛ፣ አንድ ደግሞ የትግርኛ አላቸው። ሌሎችም ቢሆን ደግሞ ኮረስፖንደንት እንዳይልኩ የተከለከሉበት ሁኔታ ካለ እኔ ለመጠየቅም ጥረት አድርጌ ነበር። ይሄንን እንደዚህ አይነት ሁኔታ ካለ ማለት ነው። በተሰጠኝ መረጃ መሰረት ቪኦኤ የምልካቸው ከሆነ ለምሳሌ ኦሮሚያ ከዚህ በፊት የቢሮ ኮረስፖንደንት እንደነበረው አውቃለሁ። ከተወሰነ ጊዜ በኋላ ግን አልነበሩም። አሁን ፍላጎቱ ካለ እኔ ባለኝ መረጃ የሚከለከሉበት ምክንያት የለም። ነገር ግን የጋዜጠኝነትን መርሆ፣ የሙያውን ስነ ምግባር ጠብቆ የምሰሩ ኮረስፖንደንቶች ነገም ቢሆን እንደሚበረታቱና መንግሥት ለይቶ እንደማይሰጣቸው ሀሳብ መስጠት እችላለሁ ማለት ነው እልል ልበልና በዚህ ጉዳይ ላይ የበፈቃዱ ኃይሉን መታሰር በተመለከተ የሚሰጡኝ አስተያየት አለ። ጠያቂው ላቀረበው ጥያቄ አሁን ቅድም ገልጫለሁ እኮ። በፈቃዱም ይሁን ሌሎች ዶክተር ነገሪ፣ በፈቃዱ ኃይሉ ጉዳይ ግን በጋዜጠኝነት ስራው አይደለም የተያዘው። የአሜሪካ ድምፅ ራዲዮ ላይ እንደዚሁ በዚሁ በጥያቄው መልስ ዝግጅት ላይ ከአብረሃ ደስታ ጋር ቀርቦ ቃለ ምልልስ አደረገ በወቅታዊ የወጣቶች ሁለቱም ወጣቶች ስለሆኑ አቀረብናቸውና ወጣቶች የኢትዮጵያ ወጣቶች በአስቸኳይ ጊዜ አዋጁ ስር ያሉበትን ሁኔታ ነው ያነጋገርናቸው እና በፈቃዱ ኃይሉ ወዲያው ታሰረ። ሲታሰር ኮማንድ ፖስቱ የነገረው በአሜሪካ ድምፅ ራዲዮ ላይ ቀርበ ስለተነጋገርክ ነው ብለውታል። እና ይሄን ደግሞ በፈቃዱ ኃይሉ ለጠበቃው ነግሯል። በጻፈው አይደለም ቪኦኤ ላይ የአሜሪካ ድምፅ አሁን ይሄ ሂደት እኮ እክል እንደዚህ ብለዋል የሚባለው እንጂ ያለቀለት ጉዳይ አይደለም። ኮማንድ ፖስቱ እንደዚህ ብለዋል። ኮማንድ ፖስት ውስጥ አንድ ሰው እነዚህ ብሎ ሊሆን ይችላል። ከተጣራ በኋላ ምን ሊሆን ይችላል? ስለዚህ ጥብቄን የምንሰማው ጉዳይ ይሆናል። ለቪኦኤ መረጃ የሰጠው ሰው ሁሉ ይታሰራል ከተባለ ታዲያ ለምንድን ነው ስንሰጣቸው እየከረምንና ገጠኛ ስላልሆንን ነው? ሌሎችስ መረጃ የምሰጧቸው ሰዎች ለምንድነው ያልታሰሩ? ይሄ ምክንያት ሊሆን አይችልም። ነገር ግን ይህንን ጉዳይ የያዙት ሰዎች ለቪኦኤ የሰጠው ማስረጃ ይዘቱ ምን ይመስላል የምለውን አጣርቶ ምናልባት ከአስቸኳይ ጊዜ አዋጁ ገደብ ጋር የተያያዘ ከሆነ በዛው ምላሽ የሚሰጠው ይሆናል ማለት ነው። ይሄ ደግሞ ሂደቱ ቢፈጥንና ትክክለኛ ውሳኔ ቢሰጠው ሁላችንም እንፈልጋለን። ይሄንን እኛም ተከታትለን መረጃውን ስናገኝ ልንሰጣቸው እንችላለን። በምን ላይ እንዳለ ግን አሁን በሌለኝ መረጃ ላይ መናገር አስፈላጊ ነው። እሺ በጣም ነው የማመሰግነው። የወልቃይት ጉዳይ ግን በጣም በብዙ አድማጮች ነው የተጠየቀው። በኢሜይል በድምፅ እንዲሁም በፌስቡክ መጥቶልናል። መንግስት፣ የወልቃይትን ጥያቄ የትግራይ ክልል እንዲፈታው ማድረጉ ትክክል አይደለም የሚል ጥያቄ ከበርካታ አድማጮች መጥቷል። ምክንያቱም የትግራይ ክልል ያ አካባቢ የኔ ነው ስለሚል የትግራይ ክልል እንዴት አድርጎ ነው ይሄንን ጥያቄ የሚያስተናግደው? ፌደራሉ መንግስት ሊፈታው ይገባል የሚል ጥያቄ አላቸው። ይሄንን በአጭሩ ለመመለስ የወልቃይት ጉዳይ እንደምታወቀው የማንነት ጉዳይ እንደሆነ ነው ባለኝ መረጃ። የማንነት ጉዳይ ደግሞ ለክልል ምክር ቤት ነው መቅረብ ያለበት። ወልቃይት በትግራይ ክልል ውስጥ እንዳለ እና ይሄንን ጥያቄ የሚያቀርቡት ሰዎች ጥያቄውን ፎርማሊ በትክክል ለትግራይ ክልላዊ መንግስት ምክር ቤት ካቀረቡ በኋላ ምላሽ መስጠት ያለበት የትግራይ መንግስት ነው መጀመሪያ። ምክንያቱም ህገ መንግስቱ ስለሚፈቅድ ነው፣ የትግራይ መንግስት የኔ ነው ስላለ ሳይሆን ህገ መንግስቱ ስለሚፈቅድ ነው። ባሉበት ክልል ነው ጥያቄው መቅረብ ያለበት እንደሚለው። ከዚ በኋላ ምላሽ እንኳን ካልሰጣቸው፣ ወይ ደግሞ በምላሹ ካልረኩ ለፌዴሬሽን ምክር ቤት አልፎ ጥያቄያቸውን መቅረብ ይችላሉ። ይሄ ነው የወልቃይት ጉዳይ ከሆነ ማለት ነው። የወልቃይት ኮሚቴን በቪኦኤ ላይ አነጋግረን ነበረ። መጀመሪያ እንዳውም እነሱ ልክ እንደተባለው ያደረጉት የትግራይ ምክር ቤት ድረስ ሄደው ነበረ እና የማንነታቸው መከበር እንዳለበት ጥያቄ ያቀረቡት መጀመሪያ ለትግራይ ክልል ምክር ቤት ነው የትግራይ ክልል ምክር ቤት ነው ወደ ወልቃይት የመለሳቸው። ወልቃይት ውስጥ መሰብሰብም ሀሳባችንን መግለጽም ስላልቻልን ነው የአካባቢው ሹማምንት አላሰራ ስላሉን ወደ ፌዴሬሽን ሄድን ነው የሚሉት እና እንግዲህ አሁን የወልቃይት ኮሚቴ አባላት ገሚሶቹ እስር ቤት ናቸው፣ ገሚሶቹ ተሰደዋል ና ይሄ ጉዳይ እንዴት ይፈታል ብለው ነው የሚያስቡት ስ ይሄንም መልስ ይስጡ። ጥሩ የማንነት ጥያቄ ያው በህገ መንግስቱ ላይ እንደተቀመጠው መጀመሪያ መቅረብ ያለበት ጥያቄ ያላቸው አካላት ያሉት ክልል ውስጥ ነው። የወልቃይት ጉዳይን በተመለከተ እንደዛው ለትግራይ ክልላዊ መንግስት መቅረብ እንዳለበት ነው እንግዲህ በህጉ መሰረት ማለት ነው። ነገር ግን አሁን ኮሚቴው ጥያቄ አቅርበናል እንደሚሉ ነው ያነሳሽልን ይህንን ለማጣረጥ ጥረት አድርገን ነበርና ከትግራይ ክልላዊ መንግስት የምናገኘው መረጃ ደግሞ ፎርማሊ ጥያቄ አልቀረበልንም የሚል ስለሆነ አሁንም ደግሞ ኮሚቴው ጥያቄያቸውን የማቅረብ መብት ስላላቸው በህገ መንግስቱ አግባብ ጥያቄያቸውን ቢያቀርቡ ነው የሚሻለው መፍትሄ ለመሆን ማለት ነው። ምክንያቱም ከዚያ ምላሽ ካልሰጣቸው እንኳን በህግ መሰረት ወደ ፌዴሬሽን ምክር ቤት መምጣት ይችላሉ። ጥያቄ ቀርቦላቸው አላስተናገዱንም የሚልም ነገር ካለ፣ ያ ትክክል መሆኑን ማረጋገጫ ይዞ ለሚመለከተው አካል ማመልከት የሚጠበቅባቸው ይመስለኛል። ምክንያቱም አሁን ከህገ መንግስቱ አልፎ በሌላ መንገድ ይህንን ጉዳይ መፍታት የሚሞክርበት አሰራርም ያለ አይመስለኝም እና እኔ ያገኘሁት መረጃ ይሄንን ነው እና ማጣራት ያለበትን አጣርሶ በዛ በኩል ቢኬድበት የተሻለ ይመስለኛል ማለት ነው። እሺ፣ አመሰግናለሁ። እስቲ አሁን በድምፅ የመጣ አንድ ጥያቄ ላሰማሁት። ቪኦኤ ብለው ነኝ ለጥያቄው መልስ ሁለት ጥያቄ ለዶክተር ነገሪ ለንቸው አለኝ። አንድ በቅርቡ በኦሮሚያ እና በአማራ ክልል በተከሰተው ሁከት ብዙ ንብረት ተቃጥለዋል። የኔ ጥያቄ የወደመው ንብረት በገንዘብ ቤት ሲተመን ስንት ሚሊየን ወይም ቢሊየን ሊሆን ይችላል? ስንት ሺ ሶስት ነው? ከስራ ውጭ ሆነው ለረሃብ የተጋለጠው። ሁለት የዶክተር መራራን መታሰር ምክንያት በማድረግ የአውሮፓ ሕብረት አባል አና አናጎምሽ እና አንድ የአሜሪካ የህግ መወሰኛ አባል የኢትዮጵያ መንግስትን ኮንነዋል። ጋዜጠኞችና የፖለቲካ እስረኞች በአስቸኳይ እንዲፈቱም አዘዋል። ታዲያ የኢትዮጵያ መንግስት ለዚህ መልስ ለምን አይሰጥም? አመሰግናለሁ። የመጀመሪያውን ጥያቄ በተመለከተ እንግዲህ እሳቸው የጠየቁኝ በቁጥሩ ደረጃ ነው። እንደሚታወቀው በዚህ በተከሰተው ውከት ምክንያት ንብረት እንደወደመ ይታወቃል። በቀላል ገንዘብ የማይገመት ንብረት ነው የወደመው። ከዛ ባሻገር ግን ከዛም በፊት ንብረት ከመውደሙም በፊት በዛም ጊዜ የጠፋው የሰው ህይወት ነው ትልቅ ጉዳት የበለጠ ጉዳት ሆኖ ለመንግስትም የሚሰማው ዜጎቻችንም ደግሞ ያሳዘነው ማለት ነው። እንግዲህ ቁጥሩ በሚመለከተው አካል የሚታወቅ ይሆናል። ቁጥሩ ላይ አሁን ሲስ ባናደርግ ጥሩ ይመስለኛል። ነገር ግን ቀላል ጥፋት አይደለም ማለት ነው። እንደሚታወቀው በአንድ ዲሞክራሲያዊ ስርዓትን በማሳደግ ወይ ደግሞ በዚህ አመራር በማደግ ላይ ላላት ሀገር ችግሮች ቢኖሩም ችግሮች በዚህ መልኩ ለመፍታት መሞከርም ተገቢ እንዳልሆነ እና ለወደፊትም ደግሞ በኢትዮጵያ ታሪክ ውስጥ እንደዚህ አይነት ችግር እንዳይፈጠር መስራት እንደሚጠበቅብንና የዲሞክራሲ ባህል እንዲያድግ ትኩረት ሰተንበት ወጣቶቻችን ላይ እንደምንሰራ በየትኛውም የመንግስት አካል የጸጥታም አካል ደግሞ የሕዝብ ጥቅምን ቅድማ በመስጠት የህዝብ ክብርን በመጠበቅ አስፈላጊ የሆኑ ችጋዊ የሆኑ እርምጃዎች ብቻ ጥንቃቄ በተሞላበት ሁኔታ ለህዝብ ጥበቃ ተደርጎ ለዜጎች ጥበቃ ተደርጎ እንዲወሰዱ የሚደረጉበት ሁኔታ ይቀጥላሉ ማለት ነው። ስለዚህ እንዲሁ ከፍተኛ ጉዳት እንደደረሰ በመረዳት ጉዳቱ ደግሞ ዛሬ ላለን ብቻ ሳይሆን ለትውልድም የሚሰልፍ ጉዳት ነው። ነገር ግን ከዛ ጉዳት ለመውጣት ደግሞ ባለሀብቶችም ሆኑ ዜጎቻችን በመረባረብ የወደመውን ንብረት ፋብሪካዎችም፣ የግለሰቦችም ጭምር ወደ ቦታው እንዲመለስ ጥረት ተደርጓል። ይሄ ነው ያለው መረጃ ማለት ነው። የዶክተር መረራን ጉዳይ ከዚህ በፊትም ለመግለጽ እንደተሞከረው ዶክተር መረራ መንግስት እንደ ማንኛውም የተፎካካሪ ፖለቲካ መሪ ጥበቃ ያደርግላቸው የነበረ እና እንደ አንድ ዲሞክራሲ እንዲያድግ የራሱን ሚና እንደሚጫወት ግለሰብ ትልቅ ክብር እንዳለው ይታወቃል። ምክንያቱም ይሄንን የምልበት ምክንያት አለኝ። እስካሁን በዚህ ፖለቲካ ፉክክር ውስጥ ከዶክተር መራራ ስንሰማቸው የነበሩ ብዙ ነገሮች ለእስር አልዳረጋቸውም ማለት ነው። መንግስት ደሳቸውም ሌላ እንደምሰጣቸው ጥበቃ፣ እንደሚያደርግላቸው የሚቃወሙትም፣ በነጻነት እንዲቃወሙ እንደምፈቅድላቸው የሚያሳይ ይመስለኛል። ነገር ግን በአሁኑ ጊዜ ታሰሩ በሚባልበት ጊዜ ትልቅ አጀንዳ ሆኖ የተነሳው መታሰራቸው ነው እንጂ ለምን እንደታሰሩ አይደለም። እኔ ባለኝ መረጃ ዶክተር መረራ የታሰሩት ከአስቸኳይ ጊዜ አዋጅ ጋር እየተያያዘ ያውም ደግሞ የኢትዮጵያ ፓርላማ አሸባሪ ብሎ ከፈረጃቸው ተቋማቱ ሽብርተኛ ተቋማት ጋር ግንኙነት ማድረግ ከነሱ ጋር ማሰር የተከለከለ በመሆኑ ተጠርጥሮ በቁጥጥር ስር ውለዋል። አሁን በህግ ከለላ ውስጥ ስር ስላሉ ዶክተር መረራ በዚህ ተጠርጥሮ እንደታሰሩ ነው አሁን የሚያውቀው። ምርመራ ተደርጎ በህግ ፊት ደግሞ የቀረበባቸው ክስ በስር ያቆያቸዋል፣ በአጭር ጊዜ ውስጥ ነጻ ያወጣቸዋል የሚለውን የህግ ሂደት ስለሆነ ያንን መጠበቅ ይሻላል። ሌላው እንግዲህ ተከሰቱ የተባሉት የውጭ አገራት ያወጡ የተባሉ ሪፖርቶችን ኢትዮጵያ ውስጥ ያሉ ችግርም ይሁን መልካም ነገር ምስክር ሊሆኑ የሚችሉት የኢትዮጵያ ዜጎች ናቸው። ብዙ ጊዜ ግን ትርጉም የሚሰጣቸው ያሱ ፍላጎት ያለው መረጃ የሚሰጥ አካልን መሰረት በማድረግ የሚዘጋጁ ሪፖርቶች ናቸው። አና ጎሜዝ አይደለም ኢትዮጵያን የቀየረችው። የኢትዮጵያ ዜጎች በለፉት በሰሩት መሪዎችና ህዝቦች አንድ ላይ ሆኖ በሰሩት ነው ዛሬ የምናያቸው ለውጦች ማለት ነው። ለዚህ ምስክርነት የማይሰጡ ውጭ ሆነው በየጊዜው ሪፖርት የሚያወጡ የኢትዮጵያን ጥቅም የሚያስከብሩ ናቸው ብለን አንጠብቅም። ነገር ግን ደግሞ እንደሚታወቀው ዶክተር መረራም ጨምሮ ሌሎች የተፎካካሪ ፖለቲካ መሪዎች ስራቸውን በአግባቡ እንዲሰሩ ይበረታታሉ። ምክንያቱም ኢትዮጵያ ዘላቂ የሆነ ሰላምና ዘላቂ የሆነ ትክክለኛ ዲሞክራሲ ሊኖር የሚችለው የመድበር ፓርቲ ስርዓት ሲገነባ እንደሆነ መንግስት ይሄንን ጠንቅቆ ያውቃል። ስለዚህ የእሳቸው መታሰር ጠቅላላ የተፎካካሪ ፓርቲዎችን ማፈን ነው ብሎ መደምደምን ትክክል ስላልሆነ የህግ ሂደቱን ጠብቀን ውጤቱ ቢናየው ጥሩ ይመስለኛል። የፖለቲካ ፓርቲዎች ሚናቸውን እንዲወጡና ህዝባችን ምርጫ እንዲያገኝ ይፈልጋል፣ መንግስትም ማለት ነው። ዶክተር መረራን በተመለከተ የተቃዋሚ ፓርቲ መሪዎች ትላንት ደግሞ መድረክ ባወጣው መግለጫ ዶክተር መረራ ወደ አውሮፓ ህብረት የሄዱት በአውሮፓ ህብረት ተጋብዘው ነው። አንድ ግለሰብ እንደውም የመድረክ መግለጫ እንደሚለው እንኳን ወደ አውሮፓ ህብረት ተጋብዞ የሄደ የፖለቲካ መሪና የሰንበቴ ጠጪ ዜጎች እንኳን አንድ ሰው ተጋብዞ እኔ እዚጋ ልቀመጥ እኔ እዚጋ ልቀመጥ ማለት አይችልም። ጋባዡ ያስቀመጠበት ቦታ ነው የሚቀመጠው። ወንጀላቸው ከዶክተር ብርሃኑ ነጋ ጎን መቀመጣቸው ከሆነ ይሄ ትክክል አይደለም። የአውሮፓ ህብረት ጋብዞ ያነጋገራቸው፣ የኢትዮጵያ መንግስት ደግሞ ቪዛ ሰጥቶ የላካቸው መሆኑ ይታወቃል የሚል ክርክር አለ። ዶክተር መረራ ብዙ ጊዜ ወደ ውጭ ሀገር ተጉዞ በሰላም ተመልሶ ስራቸውን ሲሰሩ እንደነበረ ይታወቃል። ይሄኛው አሁን ይሄንን መግለጫ የሚሰጡ ሰዎች የአስቸኳይ ጊዜ አዋጁ ይዘት ምን እንደሆነ መመርመር የሚያስፈልግ ይመስለኛል። ከዶክተር ብርሃኑ ጎን ተቀመጡ ነው ብሎ መደምደምም ትክክል አይመስለን። የሚደረገው ምርምራ ውጤት የሚያሳየው ይሆናል። ከዶክተር መረራ የሰጠውን ቃል አልሰማንም። ለወደፊት ግልጽ ሲሆን የምንሰማው ይሆናል ማለት ዶክተር ነገር ሌንጮ ዶክተር መረራ ከተያዙ አንድ ሳምንት አለፈው ዛሬ ድረስ ጠበቆቻቸው ሊያገኟቸው አልቻሉም፣ ሊያነጋግሯቸው አልቻሉም። ይሄስ እንዴት ይታያል? በአገሪቱ የፍትህ ስርዓት ዶክተር መረራ የጠየቃቸው የለም የሃይማኖት ለው ፍርድ ቤት እንደቀረቡ ክስ እንደተመሰረተባቸው የሰማሁበት ሁኔታ አለ። ምናልባት ከጠበቃቸው ጋር መገናኘት አልቻሉም ለሚባለው፣ ያው ይሄ የህግ ሂደቱ ምላሽ የሚሰጠው ይሆናል ማለት ነው። የአስቸኳይ ጊዜ ስለሆነ ህግ ይጣሳል ማለት አይደለም። ነገር ግን የአስቸኳይ ጊዜ አዋጅ ደግሞ የሚፈልገው አሰራር አለ። ያንንም በትክክል ማወቅ አለብን ማለት ነው። ስለዚህ አንደኛ መንግስት ፈልጎ እንደማያስራቸው ግልጽ መደረግ አለበት። የዶክተር መረራ መታሰር ምክንያቱም ሆነ ውጤቱ ምን እንደሚሆን በህግ የተያዘ ጉዳይ ስለሆነ ያኔ መግለጫ ትደርሰን የምንሰጠው ይሆናል ማለት ነው ከቀሪ ጥያቄዎችና መልሶቻቸው ጋር ዶክተር ነገሪ ይመለሳሉ።